The voice of America. ከ2009 ዓ ም ክረምት ጀምሮ በሙስና ተጠርጥረው የታሰሩ የመንግሥት የሥራ ኃላፊዎችና ሌሎች ግለሰቦች ለበርካታ ዜጎች የተሰጠውን የመፈታት ዕድል እንዲያገኙ ቤተሰቦቻቸው እየጠየቁ ነው። በተመሳሳይ ጉዳይ ተጠርጥረው የታሰሩ ዜጎች እየተፈቱ ባለበት በዚህ ወቅት የእነዚህኞቹ ጉዳይ አለመታየቱን በመጥቀስም ለጠቅላይ ሚኒስትር አብይ አህመድ አቤቱታ አቅርበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ፍትህ ለማግኘት የጠቅላይ ሚኒስትር አብይ አህመድን ጣልቃ ገብነት የሚሹ ዜጎች ዛሬም ለአቤቱታ ወጥተዋል። የለውጡ ንፋስ አልደረሰንም፣ አዲሱ አካሄድ እኛን ዘሎናል ያሉ ዜጎች ከበራፋቸው ነበሩ። ዛሬ ከሰዓት ወደ ጠቅላይ ሚኒስትር ጽህፈት ቤት ያመሩት ከ2009 የክረምት ወራት ጀምሮ በቁጥጥር ስር የዋሉት የመንግስት የሥራ ኃላፊዎች፣ ባለሀብቶችና ሌሎች ታሳሪዎች ቤተሰቦች ናቸው። የአዲስ አበባ መንገዶች ባለሥልጣን ሥራ አስኪያጅ ኢንጂነር ፈቃደ ኃይሌን ጨምሮ ሌሎች የሥራ ኃላፊዎች ይገኙባቸዋል። ቤተሰቦቻቸው በዘመቻ የተያዙ ብሎ የሚገልጿቸው እነዚህ ታሳሪዎች ካለፈው ሰኔና ሐምሌ ጀምሮ በቁጥጥር ስር የዋሉና በተለያዩ መሥሪያ ቤቶች በኃላፊነትና በተለያየ ደረጃ ይሰሩ የነበሩ ናቸው። ታፋሪዎቹ በአዲስ አበባና በፌዴራል መንገዶች ባለስልጣን፣ በገንዘብና ኢኮኖሚ ልማት ትብብር ሚኒስቴር፣ በመተሀራ በተንዳሆና በኦሞ ኩራዝ ስኳር ፋብሪካዎች በአንበሳ የከተማ አውቶቡስ ድርጅት በአዲስ አበባ ጽዳትና ውበት እንደዚሁም በሌሎች መስሪያ ቤቶች ይሰሩ ነበር። ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰባሰቡትና አቤቱታ ያቀረቡትም በአጠቃላይ 162 ታሳሪዎችን እንወክላለን ያሉ ቤተሰቦች ናቸው። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በተለያዩ ጉዳዮች የተጠረጠሩ ታሳሪዎች በይቅርታና ክስ በማቋረጥ እየተፈቱ መሆኑን እነዚህ ቤተሰቦች በቅርበት አስተውለዋል። የነዚህ በፖለቲካና በሙስና ተጠርጥረው የተያዙ ዜጎች መፈታት የእነሱንም ተስፋ ከፍ እንዳደረገውም ገልጸዋል። በዚያው ልክ ግን ይቅርታና ክስ ማቋረጡ ካለፈው ዓመት ጀምሮ በዘመቻ የታሰሩትም ቤተሰቦቻቸውን ለምን እንዳላካተተ እነዚህ አቤቱት አቅራቢዎች ግራ በመጋባት ይጠይቃሉ። ይህንን ቅሬታቸውን ከአንድ ወር በፊት ለጠቅላይ ሚኒስትር ጽህፈት ቤት አቅርበው ነበር። የጽህፈት ቤቱ ተወካይም አነጋግሮን ነበር ይላሉ። ባለቤታቸው የታሰሩባቸው ዶክተር ገነት ግዛው። የጠቅላይ ሚኒስትር ቢሮ ዳይሬክተሩ መጥቶ አናግረን ሁላችንን የተወሰኑ ሰዎችን አናገረን። ግን ይሄ የምታይ ግሩፕ እዛ ነበረ ዛሬ ነ ያናገሯቸው። ይሄ ከወር በፊት ነው። እና ወደ አቃቤ ሕግ አትምጡ ደውላችሁ ጠይቁ ተባልን። ደብዳቤው እዛ ይገኛል። ጠቅላይ ሚኒስትር ቢሮ ጠቅላይ አቃቤ ሕግ ፍትሕ ሚኒስትር ሂዱና እዛ ጠይቁ፣ እዛ መስራት ያለባቸውን ነገር በደብዳቤ ነግረናል። ከዛም በኋላ እዛ ሄደን ስንጠይቅ ለማነጋገር በፍጹም አይቻል ነገር ነው የምታናገረን ጸሐፊ ሆናል ሚኒስትሮች እነሆ ዛሬ ከአንድ ወር በኋላም እነዚህ የታሳሪ ቤተሰቦች ወደ ጠቅላይ ሚኒስትር ቢሮ ሄደዋል። የጽህፈት ቤቱ ተወካይ አነጋግሮናል፣ ምላሹ ግን ተመሳሳይ ነው ብለዋል። ዶክተር ገነት በይቅርታና ክስ በማቋረጥ ዜጎችን መፍታቱ የእነሱንም ቤተሰቦች እንዲያካተትም በምሬት ይጠይቃሉ። ሁሉም ሰው በየቤቱ ተዝሮ ቢታይ፣ ቤት በርበራ ቢካሄድ ተካሂደዋል። ሌሎች ሌሎች ነገሮች ተካሂደዋል። ምንም ነገር የሌለን ሰዎች ነን። ምንም እኛን የሚያስጠይቅ ነገር በስራ ሂደት ያለ ነገር ካለም በፍጥነት ተሰርቶ መውጣት ሲገባ ይሄውና አስርበሩ እንደገና በግንቦት ሀያ ሲመጣ በተስፋ ነበር የምንጠብቀው። ያም ተስፋችን ጨለመ። ቀድሞውንም ተስፋ አለማየት ይሻላል፣ ካየ በኋላ ደግሞ ሲጨልመ በጣም ይከብዳል እና እኛ በጣም ችግር ላይ ነን። ይሄ ሁሉ የምታየው ሴት ነው። ስማቸው እንዲገለጽ ያልፈለጉ ሌላ የታሳሪ ቤተሰብም ዜጎችን በይቅርታና ክስ በማቋረጥ ከመፍታት አንጻር መንግስት አንድ ወጥ አሰራር መከተል እንዳለበት ይናገራሉ። እኛ ንጹህ ነን፣ መንግስት ችግራችን ላይለን ይገባል ብለን ጠቅላይ ሚኒስትር ጽህፈት ቤት፣ ጠቅላይ አቃቤ ሁሉ እሷ እንደገለጸችው ይሄደናል አሁን እዛ ክርክር ውስጥም ሳንገባ መጨረሻ ላይ ወንጀል ሰርተዋል፣ ነገር ግን ለሀገር መግባባት ሲባል ይቅርታ አድርገንላቸዋል። በግንቦት ሃያ በዓል ተብሎ ትልልቅ ሰዎች ተፈተዋል። እኛ ማንም ሰው ተቋርጦላቸዋል ወይ ቅርታ ወር በክስ ማቋረጥ እኛ እሱ ቅሬታ የለንም። እነዛ ሰዎች ለሀገር መግባባት ጠቅመው እኛ ለሀገር መግባባት ማን ጠቅመው በምን መስፈርት ነው? እኛም ለሀገር መግባባት እንጠቅማለን። እንደውም ንጹህ ነን ብለን እናምናለን። ንጽህናችን ክርክር ውስጥ አንገባም፣ ግን እኛም ለሀገር መግባባት እንጠቅማለን። እኛ ቤተሰቦቻችን ሀገርን አገልግለዋል፣ ነጋዴዎች ከሆኑ ግብር ከፍሏል። ስለዚህ እኩል ይታዩልን ይገባል። አሁን እዛ ደርሰናል። ስለዚህ መንግስት የሚመለከተው አካል ሁሉ ይቅርታ አንድ አባት ለልጁ ይሄኛውን ይቅርታ ሁለቱም ጥፋት አጥፍተው አንዱን ገርፎ። አንዱን ዝም ብሎ ላይ አፋ አይገባም። ወይ ሁለቱንም ይገርፋል ወይ ሁለቱንም በምህረት ያልፋል። ስለዚህ ይሄ ይታይልን ነው። ዞሮ ዞሮ መጨረሻ ላይ ደግሞ አሁን መንግስት በቅርቡ የምህረት አዋጅ ብሎ ለፓርላማ መርቶት የፓርላማ ወደ ህግና ወደ ፍትህ ቋሚ ኮሚቴ መርቶታል። እሱ ውስጥ እነሱም ደግሞ ይሄን ግምት ውስጥ እንዲያስገቡልን ይገባል። እዚህ ያላችሁት አሁን ስንት ቤተሰብ ትወክላላችሁ? እዚህ ያላችሁት በ162 እየፈረም የፈረም ነው። በአጠቃላይ ግን ከ150 በላይ ነው እንወክላለን በተመሳሳይ ጊዜና ጉዳይ ከታሰሩት መካከል ወደ 15 የሚጠጉ ሰዎች መለቀቃቸውን የሚገልጹት እነዚህ ቤተሰቦች እኛ ግን በእኩል አይን አልታየንም፣ ፍትህ ተጓሎብናል ይላሉ። ባለቤቷ በሰኔ 2009 የታሰረባት መቅደስ እቁባይና ሌሎቹም አቤቱታ አቅራቢዎች ይህንኑ የሚያብራሩት ሲጀመር መጀመሪያ አቤቱታውን የጻፍንበት የጻፍ ነው ለጠቅላይ ሚኒስትር ዶክተር አብይ ነው፣ እሳቸው ነው መልስ እንዲሰጡን የፈለግ ነው የአቤቱታ ክፍል ተብሎ ሌሎች ሌሎች ቢሮዎች ምላሽ አጥጋቢ ያልሆነ ምላሽ እየሰጡን ነው እንጂ ያለው። አሁንም ቢሆን ሁላችንም እንደተናገርን ፍትህ ነው የምንፈልገው። እኛ የቸገርን ፍትህ ነው እንዲፋጠንልን ነው የምንፈልገው። ያለምንም ምንም ነገር አመት፣ ሁለት አመትና ሶስት አመት መቆየት ቤተሰብ መበተን ነው። ለሰው ህይወት አለማሰብ ነው። ይህ ነገር መንግስት አይቶ ለእኛ አስቸኳይ መፍትሄ እንዲሰጠን ነው የምንፈልገው። ምንድን የታሰረብሻ እንጂ ባለቤቴ። ወንድማቸው እንደታሰረባቸው የገለጹት አቶ አንድነት ሽፈራው ደግሞ ጥያቄያችን በእኩል አይን የመታየት ነው ብለዋል። አንደኛ ጠቅላይ ሚኒስትሩ በሚያደርጓቸው ንግግሮች ውስጥ ከሚጠቅሷቸው ነገሮች አንዱ ሁሉም ዜጋ በህግ ፊት እኩል ነው፣ ኢትዮጵያ ማለት አንቺ፣ አንተ፣ እኔ ነን ብለዋል። አደለም? እዚህ ጋር ይህንን ካደረጉ በኋላ ደግሞ ማለት ነው የምህረትና የቅርታ ጥያቄዎች ሲመጡ አንዱ እየወጣ አንዱ የሚቀርበት ምንም ምክንያት የለም። ሁላችንም ለሀገሪቷ ጠቃሚዎች ነን፣ ሁላችንም ለሀገሪቷ ዜጋዎች ነን። ኢትዮጵያ የምትቆመው ሁላችንም የምናዋጣው ነገር ነው ይህ የቀረበው የይቅርታና እንትን በምን መስፈርት ነው ትናንትና በተመሳሳይ ክስ ተከሶ የነበሩ ሰዎች አሉ። በተመሳሳይ ክስ ተከሶ የነበሩ ሰዎች ከመሀላቸው ፒክ እየተደረጉ የተወሰኑ ሰዎች ሲወጡ እዛ የቀሩት ሰዎች ማለት ነው ምንድን ነው ምክንያቱ መስፈርቱ ምንድነው ሁለተኛ ነገር ደግሞ ይህንስ የሚሰራው ማን ነው ከታሳሪዎቹ መካከል ስኳርን ጨምሮ ሌሎች ህክምናዎችን የሚወስዱ እንደሚገኙበት የገለጹ ቤተሰቦችም በዚያ መቆየታቸው እንደሚያሳስባቸው ጠቅሰዋል። በጉዳዩ ላይ ከጠቅላይ ሚኒስትር ጽህፈት ቤትና ከፌዴራል ጠቅላይ አቃቤ ሕግ ምላሽ ለማግኘት ያደረግኩት ጥረት እስካሁን አልተሳካም። ታሳሪዎችን በይቅርታና ክስ በማቋረጥ የመፍታቱ ሂደት እንደሚቀጥል በቅርቡ ለአሜሪካ ድምፅ የገለጸው የፌዴራል ጠቅላይ ዋና አቃቤ ሕግ መስፈርቶቹንና የሚፈቱበትን ቅደም ተከተል በተመለከተ ግልጽ ያለ ማብራሪያ አልሰጠም። ተቃዋሚዎችና የፖለቲካ ተንታኞች መንግስት አሳሪዎችን መፍታት ያለበት በአንድ ጊዜና በአጠቃላይ ምህረት እንደሆነ ሲገልጹ ቆይተዋል። የኢትዮጵያ ፓርላማ የምህረት አሰጣጥና አፈጻጸም በተሰኘ ረቂቅ አዋጅ ላይ ሰሞኑን መነጋገር መጀመሩ ይታወቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።